ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የተወሰነ የገባው በቁጥጥር ስር ውሏል የተማረኩም አሉ። አሁን በድንበር አካባቢ የተዘጋጁ ለመግባት የተዘጋጁም አሉ። እነዚህ አካላት በዋናነት በሻቢያ አቀነባባሪነት እና በሌሎችም ድጋፍ ሰጭነት የሚደረግ እንቅስቃሴ ነው። አቶ አሰፋ አብዩ የፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራልና የኮማንድ ፖስት በመባል የሚታወቀው የማዘዣ እዝ አባል ናቸው። ሰሞኑን ለአገር ውስጥ ጋዜጠኞች ከሰጡት መግለጫ የተወሰደ ነው። ሙሉ ዝርዝሩንም በዕለቱ አብይ ርዕስ እናቀርባለን። የኤርትራ መንግስት በበኩሉ ታዲያ የኢትዮጵያ መንግሥት ስር ለሰደደው የውስጥ ችግሩ ሰበብ ፍለጋ ወደ ውጭ ከማየት ይልቅ ሁነኛ መልስ ወደ መስጠቱ ቢያቅና ይሻለዋል ሲል የሐሰት ውንጀላ ያለውን አስተባብሏል። በቁም ነገር መልስ ሊሰጠውም የማይገባ ሲል አጣጥሎታል። ከአልባሳት ጋር በተያያዘ የነበረባቸው ችግር እንደተፈታና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ የሚለውም ጥያቄ እንደቆመ አባ ገብረ እየሱስም ከዞን አምስት ወጥተው እንደውም ሁለቱም መነኮሳት በአሁኑ ጊዜ አንድ ላይ ዞን አንድ እንደሚገኙና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል። በእስር ላይ የሚገኙት የዋልድባ ገዳም መነኮሳት የህግ ጠበቃ አቶ አመሀ መኮንንን ድምፅ ነው የሰማ ነው። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እናቀርበዋለን። ሳምንታዊ ቅንብሮች፣ ስፖርትና አፍሪካ ነክ ርዕሶችን ጨምሮ ሌሎች ልዩ ልዩ ፕሮግራሞችን ይዘን ጤናስጥልን እንደምናመሻችው ክብራትና ክቡራን አድማጮች ከወቅታዊ ቅንብሮቻችን ጋር የዛሬ ሰኞ መጋቢት 10 2010 ዓ ም አስተናጋጆች አሉላ ከበደና ቆንጅታ የነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። የስርጭት መሐንዲሱ ቮይቴክ ዞርኛክ ከእነሱ ጋር አብረን እስከ አራት ሰዓት ድረስ እናመሻለን። በቅድሚያ የምሽቱ የዓለም ዜና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻቸውና የሩሲያን ግንኙነት በሚመለከት በሚመረምሩት ልዩ አቃቢ ሕግ ሮበርት ሞለር ላይ የፖለቲካ አድላዊነት አላቸው ብለው የሚያካሄዱትን ነቀፋ ዛሬም ቀጥለዋል። የዋይት ሀውሱ ጠበቃ ታይኮብ ፕሬዚደንቱ ሮበርት ሙለርን ለማባረር ሀሳብም የላቸውም እየተነጋገሩበትም አይደለም ብለው ማረጋገጫ በሰጡ በሰዓታት ውስጥ ውስጥ ነው ሚስተር ትራምፕ የትዊተር ነቀፋቸውን የቀጠሉት። ፕሬዚደንቱ በዛሬ ጽሁፋቸው የሚስተር ሞለር መርማሪ ቡድን አስራ ሶስት ከባድ ከባድ ዲሞክራቶች ያሉት ሆኖ ሳለ እንዴት ነው አንድም ሪፐብሊካን የሌለው? ደግሞም መመሳጠር የሚባለው ነገር የሌለ ነው ብለዋል። ሮበርት ሞለር ሪፐብሊካን ሲሆኑ ከ አመታት በፊት የኤፍቢአይ ዲሬክተር አድርገው የሾሟቸው ሪፑብሊካኑ ፕሬዚዳንት ጂኦርጅ ደብሊው ቡሽ እንደነበሩ የሚታወስ ነው። የሩሲያው ፕሬዚዳንት ምርጫ ፕሬዚዳንታዊ ምርጫ ስርዓት ባለው መንገድ ተከናውኗል። ነገር ግን ለድምፅ ሰጪ የቀረበለት አማራጭ አልነበረም ሲል የአውሮፓ ጸጥታና ትብብር ድርጅት ተናገረ። የድርጅቱ የምርጫ ታዛቢዎች ባወጡት መግለጫ በተካሄደው የተጧጧፈ ቀስቀሳ የአገሪቱ ዜጎች በብዛት ወጥተው ድምፅ መስጠታቸውን ገልጠዋል። ይሁን እንጂ በመሠረታዊ መብቶችና በእጩዎች ምዝገባ ላይ የተጣሉ ገደቦች የፖለቲካ ተሳትፎውን መድረክ በማጥበቡ እውነተኛ የምርጫ ፉክክር ሊኖር እንዳልቻለ አመልክተዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሰባት ሌሎች ተወዳዳሪዎችን አሸንፈው በከፍተኛ ቁጥር ሊመረጡ እየተንደረደሩ ናቸው። ትናንት እሁድ ማታ ክሬምሊን ቤተ መንግስት አጠገብ በሚገኘው ማኔዥያና አደባባይ በሺዎች ለተቆጠሩ ሕዝብ ንግግር ያደረጉት ፑቲን ለእርሳቸው ድምፅ የሰጡትን ሰዎች ትልቁ አገር አቀፍ ስብስባችን ሲሉ አሞግሰው አለማችንን በስኬት አላማችንን በስኬት እናከናውናለን ሲሉም ቃል ገብተዋል። በቀጣይነት መወዳደር በሚችሉበት እንደ አውሮፓውያን ዘመን አቆጣጠር ሁለት ሺ ሰላሳ ይወዳደሩ ይሆን ተብሎ ሲጠየቁ የስድሳ አመቱ ፑቲን አስቂኝ ጥያቄ ነው። መቶ አመት እስኪሆነኝ እዚህ ቁጭ የምል ይመስልሃል? ማለታቸውም ተጠቅሷል። የሚስተር ፑቲን ዋና ተፎካካሪ ባለፈው ታህሳስ ወር በገንዘብ ምዝበራ ክስ ተፈርዶባቸው እንዳይወዳደሩ የታገዱት የተቃዋሚ መሪ አሌክሲ ናቫልኒ ነበሩ። ናቫልኒ የተፈረደብኝ ከምርጫው ለማስወጣት ሆን ተብሎ ነው ማለታቸውም ይታወሳል። ሩሲያ የቀድሞውን የቀድሞውን ሰላዩዋን በሀገራችን መሬት ላይ በመመረዛቸው ጉዳይ እጅ የለበትም ብላ የምታስተባብለው ከውሸቷ ክምር ውስጥ እውነቱ እንዳይገኝ ለመደበቅ የተለመደ ስትራተጂዋ ነው ሲሉ የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን ተናገሩ። የብሪታንያው የውጭ ጉዳይ ሚኒስትር ይህን ያሉት ዛሬ ብረሰልስ ውስጥ ከአውሮፓ ህብረት አባል ሀገሮች አቻዎቻቸው ጋር በተካሄደ ስብሰባ ላይ ባሰሙት ንግግር ነው። የቀድሞ ሩሲያዊ ሰላይ ሰርጌይ ስክሪፓል እና የሰላሳ ሶስት ዓመቷ ልጃቸው ዩሊያ ነርቮችን የሚመርዝ ኬሚካል በ ነርቭን በሚነካ ኬሚካል በተመረዙበት ድርጊት እጅ የለበትም ማለቷ ከጊዜ ወደ ጊዜ አስቂኝ ሆነዋል ብለዋል ቦሪስ ጆንሰን። የኬሚካዊ መሳሪያዎች አስወጋጅ ድርጅት ቴክኒካዊ ባለሙያዎች የመርዙን ናሙና ሊወስዱ ዛሬ ይገባሉ ሲሉም ሚኒስትሩ ጨምረው አስረድተዋል። የተባበሩት መንግስታት ድርጅት የሶሪያ ጉዳይ መርማሪ ኮሚሽን ሶሪያ ያሉት ተዋጊ ወገኖች ጉዳት የሚያደርሱባቸውን ሰዎች አፍ ለማዘጋት ሲሉ የሚያካሄዱትን ጾታ ተኮር የወሲብ ጥቃትና ኃይል ተጠቃሚነትን አወገዘ። የሶሪያ ጦርነት ከሰባት ዓመታት ገደማ በፊት ከተጀመረበት ጊዜ አንስተው ኮሚሽኑ በዚህ ጉዳይ ላይ ትኩረት ሰጥቶ ሲመለከት ለመጀመሪያ ጊዜ መሆኑን የአሜሪካ ድምፅ ዘጋቢ ሊሳሽ ላይን ከጄኔቫ ባጠናቀረችው ዘገባዋ ጠቅሳለች። አዳነች ፍሳዬ ዝርዝሩን ይዛለች። የወሲብ ጥቃትና ጾታ ተኮር ኃይል ተጠቃሚነት በመላ የሶሪያ ማህበረሰብ የተስፋፋ መሆኑን የተባበሩት መንግስታት ድርጅት መርማሪዎች ለመረዳት ችለዋል። ከዚህ ጥቃት የሚተርፍ እንደሌለም አክለዋል። የመንግስት ወታደራዊ ኃይሎች፣ የታጠቁ ምልሻዎችና አሸባሪ ቡድኖች ስፍር ቁጥር በሌላቸው በብዙ ሺዎች በሚቆጠሩ ሴቶች፣ ልጃገረዶች፣ በጎልማሳና ልጆች ወንዶች ላይ ለውርደት የሚደረግ አይነት የወሲብ ጥቃት እንደሚፈጽሙ የኮሚሽኑ ጥናት አመልክቷል። የኮሚሽኑ ሊቀመንበር ፖሎ ፒኖሪዮ እንዲህ አይነቶቹ የጭካኔ ተግባሮች ዘግናኝ ናቸው ብለዋል። የዚህ ጥቃት ሰለባዎች የሚሆኑት ጎልማሳና ወንዶች ልጆችም ጭምር ሲሆኑ እጅግ የሚብሰው ግን ሴቶች ላይ መሆኑን ፒኖሪዮ ጠቁመዋል። ለሰባት ዓመታት ያህል የአስከፊው ጦርነት ሰለባዎች ለተፈጸሙት ወንጀሎችና ጥሰቶች ሁሉ ተጠያቂነት እንዲኖር እንደሚያስፈልግ በተደጋጋሚ ጫና ሲሰጡበት ቆይቷል። እጅግ የሚዘገንነው ግን የመንግሥት ኃይሎችና ተባባሪዎቻቸው ሚሊሻዎች፣ የታጠቁ ጸረ መንግሥት አማጺያን፣ አሸባሪ ቡድኖችና ደጋፊዎቻቸው የሚፈጽሙት የወሲብ ጥቃት ካለ ምንም ቅጣት መቀጠሉ ነው። ዘገባው መሰረት ያደረገው 454 ከሚሆኑ ከጥቃቱ ሰለባነት የተረፉ ሰዎች ከዘመዶቻቸው እንዲሁም ጥቃቱ ከተፈጸሙባቸው ማህበረሰቦች አባላት ያገኛቸው ማስረጃዎች ናቸው። ይህ ሁሉ ወንጀል የተፈጸመውም ሶሪያ ላይ ህዝባዊ መነሳሳት ከጀመረበት ከ2011 አንስቶ እስከ 2017 ዓም በነበረው ጊዜ ውስጥ ነው። በሰባት ዓመታት ውስጥ ማለት ነው። አስገድዶ መድፈርና ሌሎች የፆታ ጥቃት አይነቶች በሲቪሎች ላይ የሚፈጸሙት በደሎች ሰለባዎቹን ለማዋረድና ተገዥ እንዲሆኑ ለማድረግ ሲባል የሚፈጸመው ሰቆቃና ተመሳሳይ ጥቃት ፒኖሪዮ በስብና ላይ የተፈጸመው ወንጀል፣ በአንዳንድ ሁኔታ ደግሞ የጦርነት ወንጀል ተደርጎ ሊታይ ይችላል ብለዋል። የቱርክ ኃይሎችና ሶሪያውያኑ ተባባሪዎቻቸው አፍሪን የምትባለውን የኩርዶች ክልል መቆጣጠራቸውን ተከትሎ የሶሪያ ኩርዶች የተጠናከረ አዲስ ሽምቅ ውጊያ መክፈታችን ነው ሲሉ እያስጠነቀቁ ናቸው። ቱርክና ሶሪያውያን ደጋፊዎቿ ማዕከላዊ አፍሪንን ትናንት ውድ ማታ ተቆጣጥረው ባንዲራዎቻቸውን ሰቅለዋል። ክልሏን ከኩርድ ሚሊሺያዎች ምንም ውጊያ ሳይገጥመን ይዘናታል ማለታቸውም ተጠቅሷል። ሰሜን ኮሪያ የኒውክሌር መሳሪያ መርሃ ግብሯን የምታቆምበትን መንገድ ከደቡብዋና ከዚያም ከዩናይትድ ስቴትስ ጋር በመሪዎች ደረጃ ተቀምጣ ልትነጋገር ነው ተብሎ እየተጠበቀ ባለበት በአሁኑ ወቅት ዲፕሎማቶች የጉባኤዎቹን ዝርዝር እቅድና አጀንዳዎች የማስተባበር ስራ እያጣደፉ መሆናቸው ይሰማል። ከደቡብ ኮሪያ መሪ ሙንጄ ኢንና ጋር ለመነጋገር በመስማማት ከዚያም ገፋ አድርገው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕንም እንነጋገር ብለው በመጋበዝ በሩን የከፈቱት የሰሜን ኮሪያው መሪ ኪም ጆን ኡን ናቸው። ፒዮንግያንግ ከሶል በኋላም ከዋሽንግተን ጋር ስለምታደርገው ጉባኤ በአሁኑ ወቅት ድምጿን ብታጠፋም በዝግ ማለት ይፋ ባልሆነ መንገድ የተያዙት ጥረቶች እርምጃ እያሳዩ መሆናቸው እየተነገረ ነው። በመጨረሻም የቀድሞ የባህር ዳር ዩኒቨርሲቲ ፕሬዚደንት የነበሩት ዶክተር ጸሀይ ጀንበሩ ከዚህ ዓለም በሞት ተለይተዋል። ዶክተር ጸሀይ ከፕሬዝደንትነት ባሻገር ላለፉት 23 ዓመታት በባህር ዳር ዩኒቨርስቲ በመምህርነትና በተለያዩ የኃላፊነት ቦታዎች ያገለገሉ ሲሆን የባህር ዳር ዩኒቨርሲቲን በመለወጥ ረገድ ከፍተኛ ሚና ተጫውተዋል። በርካታ መጽሐፍትንም ለአንባቢያን ማድረሳቸው ተነግሯል። ባደረባቸው ህመም በ63 ዓመታቸው ያረፉት ዶክተር ጸሀይ የቀብር ስነ ስርዓታቸው ነገ በባህር ዳር ይፈጸማል። አድማጮች ለሰአቱ ያለን ዜና በዚሁ ያበቃል። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ። ብዙ ሰዎች ያሳዩን ፍቅርና ያሳዩን ተሳትፎ እጅግ በጣም ከጠበቅ ነው በላይ ነበር እና በእውነቱ በ ዲሲና በአካባቢ በሚኖሩ ኢትዮጵያውያን በጣም በጣም በጣም ኮርተናል። ዶክተር ሰለሞን ክብረት ናቸው ከትላንት በስቲያ ቅዳሜ፣ ጤና ለጣና የተባለው ቡድን ናቸው እዚህ ዋሽንግተን ዲሲ ውስጥ ባዘጋጀው እና ከ140 ሺህ ዶላር በላይ ስላሰባሰበበት የገቢ ማሰባሰቢያ ስነ ስርዓት ከተናገሩት የተወሰደ ነው። አድማጮች ሙሉ ዝግጅቱን በሁለተኛው አጋማሽ ጠብቆ አሁን ወደ ዕለቱ አቢረሱ በቅርቡ የታወጀው የኢትዮጵያ የአስቸኳይ ጊዜ አዋጅ አስፈጻሚ አካል የኮማንድ ፖስት በመባል የሚጠራው ማለት ነው ማዕከላዊ የእዝ መምሪያ በኢትዮጵያ የጸጥታ ጉዳይ የኤርትራን መንግሥት የወነጀለበትን ጨምሮ ከአስቸኳይ ጊዜ አዋጁ ክንውንና የሀገሪቱን የጸጥታ ጉዳይ የተመለከተ ጋዜጣዊ መግለጫ ከትናንት በስቲያ ለሀገር ውስጥ ጋዜጠኞች ሰጥቷል። አሉላ ከበደ ዝርዝሩን ይዟል። መግለጫውን የሰጡት አቶ አሰፋ አብዩ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀኔራልና የዚሁ ኮማንድ ፖስት በመባል የተጠራ አካል የማዕከላዊ ህዝብ መምሪያ አባል መሆናቸው ተገልጠዋል። የአስቸኳይ ጊዜ አዋጁ አስፈጻሚ አካል ማዕከላዊ የህዝብ መምሪያ የሳምንቱ አፈጻጸሙ የተሳካ እንደነበር ነው አቶ አሰፋ የገለጹት። በአንዳንድ አካባቢዎች መንገዶች የተዘግተውና የትራንስፖርትና ሌሎች አገልግሎቶች መስተጓጎሎችም እንደነበሩ አምነው አሁን ሙሉ በሙሉ ተፈተዋል ነው ያሉት። በተለይም በአንዳንድ አካባቢዎች መንገዶች የተዘጉበት ሁኔታ እንደነበረ ይታወቃል። የትራንስፖርት እንቅስቃሴ መስተጓጎል የደረሰበት እንደሆነ ይታወቃል። የተለያዩ የአገልግሎት ሰጭ ተቋማት አገልግሎታቸውን እንዳይሰጡ የተደረገበትና አድማ የሚመስል ሁኔታ የተፈጠረበት ሁኔታ እንደሆነ ይታወቃል። በዚህ ምክንያትም የህዝቦች የተለያዩ ለህዝብ በየለቱ የሚጠቀሟቸው የተለያዩ የምርቶችና ሸቀጦች ዝውር የታገደበት እንደነበረ ያው የሚታወቅ ነገር ነው። ስለዚህ እነዚህ ጉዳዮች በአሁኑ ሰዓት ሙሉ በሙሉ ሊባል በሚችል ደረጃ ሰላማዊ ሆነዋል ብሎ መውሰድ ይቻላል። በዜጎች ሕይወት ላይ የተነጣጠረ አደጋ አለ ያሉት ኮሚሽነሩ ህዝቡ በጸጥታ ጥበቃው እንዲተባበር ማስተዋወቅ የመግለጫቸው ሁለተኛ ዓላማ ሆኑን ገልጠዋል። የጸረ ሰላም ኃይሎች ያሏቸው እንቅስቃሴ ሌላው ትኩረታቸው መሆኑን ነው የተናገሩት። በተለይ በጎረቤት ኤሪትራ ላይ ጠንካራ ወንጀላ ሰርዝረዋል። ሶስተኛ ነጥብ ማንሳት ፈልገው የጸረ ሰላም ኃይሎችን እንቅስቃሴ በሚመለከት ነው። ሁላችሁም እንደምታውቁት እዚህ ቤት አላችሁ። ህዝባችን ምን እንደሚያውቀው፣ የሀገራችን ሰላምና ደህንነት፣ የሀገራችን እድገትና ለውጥ የማይመኘው የኤርትራ መንግስት የሻዕቢያ መንግስት ካለፉት ዓመታት ጀምሮ የወጠነው ውጥን አለ የነደፈው ስትራቴጂ አለ ሀገራችን የማተራመስ የእድገታችንና የለውጥ የስኬት ጉዞው እንዲጨናገፍ በርካታ ውጥኖችን ወጥን ወጥ ነው እየተንቀሳቀሰ ነው ያለው። ይሄን ብቻውን ሳይሆን ከሀገራችን አብራክ የወጡ ነገር ግን ደግሞ በሽብር እንቅስቃሴ ያሉ ቡድኖችንና አካላትን በማቀፍ፣ በማሰልጠን፣ በመደገፍ፣ በማሰማራት ጭምር ወደ ሀገር ውስጥ ለማስገባት ከፍተኛ ሙከራ አድርጓል። የገቡም አሉ። የተወሰነ የገባው በቁጥጥር ስር ውሏል። የተማረኩም አሉ። አሁን በድንበር አካባቢ የተዘጋጁ ለመግባት የዘጋጁም አሉ። እነዚህ አካላት በዋናነት በሻዕቢያ አቀነባባሪነት እና በሌሎችም ድጋፍ ሰጭነት የሚደረግ እንቅስቃሴ ነው። አዋጁንና አዋጁን ለማስፈጸም የወጡ መመሪያዎችን የተላለፈ እጁን ያስገባ ነው ያሉት እርሳቸው ይጠየቃል ሲሉም አስጠንቅቀዋል። ይህን የምናደርገው የሕዝቡን ሰላምና ጸጥታ ለማስጠበቅ እናም ሁኔታው ወደ ቀድሞ እንዲመለስ ነው ብለዋል። ሰዎች ሲያዙም በማስረጃ ተደግፎ እንደሚሆን ነው የተናገሩት። አዋጁን ተግባራዊ የምናደርግበት ዋናው ዓላማ የሕዝቡን ሰላምና ደህንነት ለማስጠበቅ ነው የተፈጠረውን ሁኔታ ወደ ነበረበት ስታስኮ ነው ለመመለስ። ዜጎች በህገ መንግስታችን ያገኙትን መብቶችና ነጻነቶች ያለምንም ገደብ መጠቀም ይችላሉ፣ ይገባቸዋል። ይሄ ሁኔታ የሚተላለፉ ማን ማንኛውም ግለሰብ ማንኛውም አካል በህግ መጠየቅ አለበት። ስለዚህ ከዚህ በመነሳት በተለያዩ ውስን የሀገራችን አካባቢዎች አዋጁን በመተላለፍ አመጽ በመቀስቀስ መንገድ በመዝጋት አድባም በማድረግ በቡድን በመንቀሳቀስ የተለያዩ የትራንስፖርት አውታሮችን በመምታት የዜጎችን እንቅስቃሴ በመግተት በመግታት እና የተለያዩ አዋጁን ተላልፎ የተገኘው አካላት በቁጥጥር ስር እየዋሉ ነው ያሉት። ከባለፈው የአስቸኳይ ጊዜ አዋጅ በአሁኑ ትልቅ ትምህርት ወስተን በስኬት እየሰራን ያለነው ነገር ቢኖር በገፍ ሰዎችን ማያዝ ቀርቷል። የሚያዙት ሰዎች በቁጥር ስር የሚውሉት ሰዎች በጥናትና በመረጃ ላይ የተመሰረተ ነው። በአንድ በኩል በተጨባጭ አክሽን ላይ የተገኘ ሰው በቁጥር ስር ይውላል። ሁለተኛ አዋጁን ለመተላለፍ ወይም አዋጁን በመተላለፍ ሂደት ላይ መረጃና ማስረጃ የተገኘባቸው፣ ጥቁማ የተገኘባቸው አካላት በቁጥር ስር ይውላሉ። ጥቁማዎቹ አንዳንድ በቂም በቀልም የሚፈጸም በመሆኑ እየተገመገመ በቁጥር ስር እንዲውሉ የሚደረግበት ሁኔታ ነው ያለው። በአሁኑ የእዙ እርምጃ የተያዙት ጥቂቶች መሆናቸውን ከዚህ ውስጥም ከፊሉ በምክር ከፊሉ ትምህርት ተሰጥቷቸውና ይቅርታ ጠይቀው ተለቀዋል ያሉት ኮሚሽነሩ የአስቸኳይ ጊዜ አዋጁ አስፈጻሚ ኃይል የማዕከላዊ እዙን ማንነትና የስራ ቅንጅትም በመግለጫቸው ዘርዝረዋል። ከህዝቤ በፊት እኔ የሚለው ወታደር ጠመንጃውን እንደያዘ ይሞታል ነው ያሉት ኮሚሽነሩ የሀገራችን የጸጥታ አካላት ሁላችሁም እንደምታውቁት ከሌላው አገር የሚለየው ህዝባዊነት ነው። አንዳንድ የጸጥታ አካሎቻችን በእጁ ክላሹን ይዞ የሚሞቱ የጸጥታ አካሎች አሉ። ህዝባችን ላይ መተኮስ አይቻልም። ከህዝቤ በላይ ከህዝቤ በፊት እኔ የሚል የጸጥታ አካላት ይሄ በስልጠናም በግንባታም በዚህ መንገድ የተገነባ የመከላከያ ኃይላችን፣ የፌዴራል ፖሊስ፣ የክልል ጸጥታ አካላት ስላለ የአስቸኳይ ጊዜ አዋጁን በህዝባዊነትና በህዝባዊነት በጀግንነት እየፈጸመ ያለበት። አድማጮች በመግለጫው በተደጋጋሚ የተወነጀለው የኤርትራ መንግስት የኢትዮጵያ መንግስት ስር ለሰደደው የውስጥ ችግሩ ሰበብ ፍለጋ ወደ ውጭ ከማየት ይልቅ ሁነኛ መልስ ወደ መስጠቱ ቢያቀናይሻለዋል ሲል የሐሰት ውንጀላ ያለውን አስተባብሏል። በቁም ነገር መልስ ሊሰጠው የማይገባ ሲልም አጣጥሎተዋል። አድማጮች በመግለጫው ስማቸው የተነሳና ኮሚሽነሩ በመግለጫቸው የወነጀሏቸውን ሌሎች ወገኖች ምላሽ በተከታታይ ፕሮግራሞቻችን እናቀርባለን። የምሽቱን አብይ ርዕስ ነበር ያደመጥነው። አሁን ለዜና መጽሔት ወደ ተዘጋጁት ዘገባዎች እናልፋለን። ከዋልድባ ገዳም ተይዘው በእስር ላይ የሚገኙት ሁለቱ መነኮሳት ሃይማኖታዊ ልብሳቸውን ከመልበስ እንዳይከለከሉ ፍርድ ቤት ትእዛዝ ሰጠ። በቅጣት ተገልለው የቆዩት አባ ገብረ ኢየሱስም ከቅጣት ቤት መውጣታቸው ተሰምቷል። ፍርድ ቤቱ አቃቤ ሕግ ምስክሮቹን እንዲያቀርብ ቀጠሮ ይዟል። መለስካቸው አምሀ ዝርዝር ይዟል። ከዋልድባ ገዳም ተይዘው በቅሊንጦ እስር ቤት የሚገኙት አባ ገብረ ኢየሱስ ገብረ ማርያምና አባ ወልደ ስላሴ ወልደ ሃይማኖት በእስር ቤቱ አስተዳደር እንዳይለብሱ ተከልክለው የነበሩትን ሃይማኖታዊ ልብሶቻቸውን እንዲለብሱ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት አዘዘ። ከዚህ ቀደም በነበረው ችሎት ሁለቱ መነኮሳት በቅሊንጦ እስር ቤት አስተዳደር የሚፈጸምባቸውን በደሎች በዝርዝር ለፍርድ ቤቱ አቤት ብለው ነበረ። አስተዳደሩ ሁለቱም መነኮሳት በሃይማኖታቸው እንደ ሥርዓት የተቀበሉትን አለባበስ በማፍረስ እንዲያወልቁ መገደዳቸውን፣ ከዚሁ ጋር ተያይዞም የተለያዩ እንግልቶች እንደ ደረሱባቸው አመልክተዋል። በተለይ የአባ ገብረ ኢየሱስ ገብረ ማርያም ደግሞ በቅሊንጦ እስር ቤት ዞን አምስት ተብሎ በሚታወቀው ስፍራ በማያውቁትና ተለይቶ ባልተነገራቸው ጥፋት ምክንያት በልዩ ቅጣት ተገልለው እንደሚገኙ ለፍርድ ቤቱ አቤቱታቸውን አቅርበው ነበረ። ፍርድ ቤቱ ዛሬ ቀጠሮ ሰጥቶ የነበረው ይህንን አቤቱታ በተመለከተ የማረሚያ ቤቱን አስተዳደር መልስ ተመልክቶ ትዕዛዝ ለመስጠት እንደነበረ ያስታወሱት የተከሳሾቹ ጠበቃ አቶ አምሃ መኮንን የተሳሪዎቹ አያያዝ የተሻሻለ መሆኑን ይናገራሉ። እንግዲህ ዛሬ በችሎት ስንቀርብ ያው በነ አባ ገብረየሱስ በኩልም የተነገረን ያወቅ ነው። በእርግጥ ከዛም በፊት መረጃው ደርሰናል አንደኛ ከአልባሳት ጋር በተያያዘ የነበረባቸው ችግር እንደ ተፈታና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ የሚለውም ጥያቄ እንደ ቆመ አባ ገብረ ዩሱስም ከዞን አምስት ወጥተው እንደውም ሁለቱም መነኮሳት በአሁኑ ጊዜ አንድ ላይ ዞን አንድ እንደሚገኙና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል። ፍርድ ቤቱም በችሎት ላይ እንዳስታወቀውም የሰጠው ትዕዛዝ የመነኮሳቱን መብት የሚያስጠብቅ እንደሆነ አቶ አማ አስረድተዋል። ፍርድ ቤቱ በኋላ ላይም የገለጸልን በፍርድ ቤቱንም በኩል ተይዞ ወይም ሊነገር የነበረው ትዕዛዝ ይህንኑ የመነኮሳቱን መብት የሚያስጠብቅ እንደሆነ በተለይ ከሃይማኖት አልባሳት ጋር በተያያዘ እንዲያወልቁ ሊገደዱ እንደማይገባ የሚገልጽ ትዕዛዝ እንደነበረ ፍርድ ቤቱ ገልጾልናል። ስለዚህ ከኛ የተነገረውንም መረጃ ከሰማ በኋላ ይኸው ትዕዛዝ ዞሮ ዞሮ ለማረሚያ ቤቱ እንዲተላለፍ ፍርድ ቤቱ አዟል። ይህ ክስ ይቋረጣል የሚል ግምት በብዙዎቹ ዘንድ አለ። እንደ አንድ የህግ ባለሙያ በዚህ ረገድ ምን እንደሚታያቸው ለአቶ አማሀ ጥያቄ አቅርቤላቸው ነበረ። ክሱ መቋረጥ በኩል ያው ሁላችንም በየጊዜው በየቀጠሮ በየቀኑ የምንጠብቀው ነገር ነው ምክንያቱም የእነሱ ክስ ላይቋረጥ የሚችልበት በእኔ በኩል ምንም አይነት የህግ ምክንያት የለም ብዬ ነው እማምነው። በዚህ መዝገብ ላይ እንደሚታወቀው ወ35 ተከሳሾች ነበሩ። የ32ቱ ክስ ተቋርጧል። የነዚህን መነኮሳትና የአንድ ተከሳሽ ክስ ብቻ ነው ያልተቋረጠው ከክስ ዝርዝሩ ይዘት አንጻር ሲታይ ይህን የመነኮሳቱ ክስ ላይቋረጥ ይችላል የሚያስብል ህጋዊ ምክንያት አይታየኝም። በእርግጥ ክሱን የማቋረጥ ኃላፊነቱ የከሳሹ የአቃቢ ህግ ነው። እስካሁን ድረስ እንግዲህ ክሱን አላቋረጠም። ስለዚህ እንደ ማንኛውም ህብረተሰብ በእኛም በኩል ክሱ በማናቸውም ሰዓት ይቋረጣል የሚል ነው። ፍርድ ቤቱ በመጨረሻም አቃቢ ህግ ምስክሮቹን እንዲያቀርብ ለመጋቢት 18 ቀን 2010 ዓ ም ቀጠሮ ይዟል። አክሎም አቃቢ ህግ የቆጠራቸውን ምስክሮች በተያዘለት ቀጠሮ ለማቅረብ ዳተኝነት እንዳለበት ተደጋግሞ የታየ መሆኑን በማስታወስ በቂ ምክንያት ከሌለ በስተቀር ምስክሮቹን በዕለቱ እንዲያቀርብ ፍርድ ቤቱ አስጠንቅቋል። አቃቤ ሕግ ሰኔ 13 ቀን 2009 ዓ ም እነተሻገር ወለ ሚካኤል በሚል መዝገብ አባ ገብረ ስላሴ ገብረ ማርያምንና አባ ወለ ስላሴ ወለ ሃይማኖትን ጨምሮ በ ሰላሳ አምስት ሰዎች ላይ በሽብር ወንጀል ክስ እንደመሠረተባቸው አይዘነጋም። በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የ ሰላሳ ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በባሌ ዞን በሰዌና ወረዳ ቡርቃ ጠሬ በተባለ መንደር የሚኖሩ ነዋሪዎች ላይ የሶማሌ ክልል ልዩ ፖሊስ ተኩስ ከፍቶ ከአንድ ቤት ቤተሰብ አምስት ሰዎች ተገደሉ ሲሉ ለቤተሰቡ የቅርብ ምንጮችና አንድ የወረዳ አስተዳዳሪ ለአሜሪካ ድምፅ ተናገሩ። በተጨማሪም የልጆቹ እናትና አንድ ልጅ የመቁሰል አደጋ እንደደረሰባቸው ተናግረዋል። ጽዮን ግርማ ዝርዝሩን ይዛለች። በባሌ ጎባ ሆስፒታል ውስጥ በጥይት ተመቶ የተረፈ ኤልያስ ጎሌ የተባለ ታዳጊ በማስታመም ላይ እንደሚገኙ በስልክ የገለጹልን ቤተሰቦች ሁኔታውን ሲያስረዱ፣ በዚች ቡርቃ ጠሬ በተባለች ቦታ አርብ መጋቢት 7 2010 ዓ.ም ከጠዋቱ 12 ሰዓት የሶማሌ ክልል ልዩ ፖሊስ ዩኒፎርም የለበሱና የታጠቁ ሰዎች ወደ መንደሩ ገብተው ተኩስ እንደከፈቱና በአንድ ቤተሰብ ላይ ከፍተኛ ጉዳት መድረሱን ነው ከአንድ ቤት ሁለት ሴትና አንድ ወንድ በአጠቃላይ ሶስት ልጆች፣ አያታቸውና አንድ አማች ወይም ጎረቤት፣ በአጠቃላይ አምስት ሰዎች መገደላቸውን ነው። ስማቸውን እንዳንጠቅስ የጠየቁን አንድ ነዋሪ ስለተፈጠረው ሁኔታ ጠይቀናቸው ነበር። የተፈጠረው ያው የልዩ ፖሊስ አለ ሶማሌው ማለት ነው ኦጋድን እዛ መጥቶ ነበር መንደር ያው አንድ ቦታ ያደረው ሰዎች ላይ ሁሉም ቤተሰብ ነበረ። እዛው በጥይት ነው የተመጣው። እናትየውም ተመጥቶ አሁን ግሚሮ ሽታ ነው ያለችው። ልጁም እዚህ ነው ያለው። ኢሊያስ ጎሌ ሁሴን ይባላል። እድሜው ዘጠኝ ነው። እሱ አያትም ደግሞ ተመጥቶ ሞቷል። ይህት የእሱ አይት ማለት ነው። የእሱ አይት ደግሞ ትኑ አስራ አንድ እድሜው። እሷም ሞተች። አሁንም ሁለተኛው ደግሞ ትኑ ሌላ አይትም አለ አምስት አመት ነው። አምስቱ ነው የሞተው፣ በጠቃላይ ማለት ነው። የእናትየው ስም ማን ይባላል? ያ ሁሴን አጋ። የሟቾች የሶስቱ ልጆች የሶስቱ ልጆች፣ ሀሊ ጎሌ ሁሴን፣ ፈርያ ጎሌ ሁሴን፣ አብዱልሀድ ጎሌ ሁሴን። አያትየውስ? ሁሴን አልዩ ቱሬ። የጎረቤቱስ ልጅ ይታወቃል? አህመድ መሀመድ ቴቾ። በሆስፒታል የሚገኘው ታዳጊ ሁኔታውን ነግሯቸው እንደሆነም ጠይቂያቸው ነበር። በዛን ሰዓት ማንም ቤት ውስጥ የለም፣ ወንድ ልጅ ማለት ነው። የትልቅ ሰዎች የለም፣ አዋቂ ሰዎች ስለሌለ አንድ አያት አለ እናትዮዋ ወደ ውጭ ወጣ። በቃ ይባካኪ ልጆችን እንዳገሉ አዋቂ ሰዎች የለውም ተብሎ ስለምን ነበር እሷ ስለምን ደሞት፣ በጥይት እኮ ነው እሷም መጀመሪያ የተመታው እ እንደተመታች ሞተች ተብሎ ወደ ልጁ ነው ያለፈው። ልጁም ተመቶ ነበር። ከዛ ሴቶች ነበሩ፣ የልጁ እህት ማለት ነው። ሶስት ናቸው። አንዷ አምስት አመቷ ናት። እሷም ከቤት ስትወጣ በዛው ተመታ በጥይት ማለት ነው። አንዷ ደግሞ አስራ አንድ አመቷ ነው። እሷም ተመታች። ያትዮም ሸማግሌ ነው፣ ሰማንያ አመቷ ነው ድሜ እሱም ከቤት ሲወጣ በጥይት ነው የተመታው እና አንድ የጎረቤት ልጅ ነበረ። እሱም በቃ ጨዋት ሰምቶ ሲመጣ እሱም ተመጣ እዚ እነዚህ ሰዎች ደግሞ በዛን ሰዓት ራሳቸውን አያውቅም። ምክንያቱም ሁለቱም አሁን በህይወት ያለው ሁለት ሰው ናቸው። እናትየዋና ልጁ ነው ኢሊያስ የሚባለው ማለት ነው። እነዚህ ሁለቱ ደግሞ በዛን ሰዓት ሞቷል ተብሎ ከሆኑ እነሱ ቲቶት ከዛም በኋላ ነው እነሱ የተነሰሩት። ሌላው በአካባቢው እንደነበሩ በቀብሩ ላይም እንደተገኙ የገለጹልን ደግሞ አህመድ መሀመድ የጎረቤት ልጅ ሳይሆን አማች ነው ብለውናል። ባሌ ዞን ሰወና ወረዳ ያው ቡርቃዳሬ ቀበሌ ውስጥ ነው። እንደዚያ አይነት የፈጠረው ልዩ ፖሊስ ሰዎቹ ላይ መጥቶ ሚሊሽያ ጠዋት ሰዎቹ ላይ ያው አምስት ሰው ሞተ፣ ሁለት ሰው ቆስለዋል። የቆሰለው ጎባ ነው ያለው፣ እናቱ ደግሞ ግኒር ሆስፒታል ነው ያለው። እንደዛ ነው ግ ከአንድ ቤተሰብ ነው ይሄ ሁሉ ሰው። አዎ ከአንድ ቤተሰብ ነው። ያው ልጆች ሶስት ልጆች፣ ሁለት ሴትና አንድ ወንድ፣ የአንድ አባት ልጅ ነው የሞተው ከአንድ ሰው በስተቀር ሁሉም አንድ ቤተሰብ ነው። እነሱ ቤተሰብ ላይ ብቻ ነበር ተኩሶ የነበረው ወይስ አካባቢው ላይ ነው? አካባቢ ላይ ምንም ነገር የለም። ያው ቤተሰቡ አንድ ላይ ቤት ውስጥ ያለው ከዘውት በጥይት መጥቶ ደግሞ ፎክሶበት እና ያው ጭንቅላቱ ጭንቅላቱ ላይ ነው ይመ እነሱ ቤተሰብ ላይ ለምን አተኮሩ? ከመሬት ላይ ሰዎች እንደሚሸሽ ለማድረግ ነው። ግጭት ያፈጠሩ ሌላ ከእነሱ ቤተሰብ ውጭ የተጎዳ ሰው አለ? አህመድ ማህመድ ቴቾ የሚባለው ከሌላ ቤተሰብ ነው። ከሱ ውጭ አንድ ቤተሰብ ነው። ተቀበሩ? አዎ ተቀበሩ። እናትና አባቶቻቸው ተርፈዋል። ቆሰለች፣ አባቱ ደግሞ ሸሽቶ ወጣ። አንድ ልጅ ሰባት ዓመት የሆነው ተርፈዋል። አንድ ደግሞ ጡቱን የሚጠቡ እሱም እናቱ ነው ያን ጊዜ ያለው እሱም ተርፈዋል። ያው ካለ ሁለቱን ብቻ ተረፉት፣ አንድ ቤተሰብ ሁሉም ሞቱ። በአጠቃላይ ያነጋገርናቸው ሰዎች የሚሉት አምስት ሰዎች ሞተዋል፣ ሁለት ደግሞ ቆስለዋል ነው። የቤልቾ ወረዳ አስተዳደር አቶ ዚያድ አማን ሁኔታውን ያውቁ እንደሆነ ከአሜሪካ ድምጽ ተጠይቀው ነበር። የሶማሌ ክልል ታጣቂዎች የአንድ ቤተሰብ አባላት አምስት ሰዎችን ገደሉ። የቆሰሉ ሁለት ናቸው። ምንም የተከሰተ ነገር አልነበረም። ቤታቸው ውስጥ ነው የተገደሉት። ነዋሪዎች እንደሚሉት ከዚህ ክስተት በኋላ በአካባቢው የሚገኙ ነዋሪዎች ወደ አጎራባች ቀበሌዎች ሸሽተዋል ነው። ከዚህ ቀደም ከሶማሌ ክልል አንድ ሚሊዮን የሚጠጉ ሰዎች መፈናቀላቸውን ዓለም አቀፍ የሰብአዊ እርዳታ ድርጅቶች ይፋ ማድረጋቸውን መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ቭላድሚር ፑቲን እንደተጠበቀው ተጠበቀው በፕሬዝዳንታዊ ምርጫ አሸንፈው ሩሲያን ለሌላ ተጨማሪ ስድስት ዓመታት ሊመሩ ነው። ዋናው የተቃዋሚ መሪ አልዜ አሌዚ ናቫልኒ በዘንድሮው ምርጫ እንዳይወዳደሩ ታግደዋል። ሚስተር ፑቲን ውጤቱ ይፋ ከተደረገ በኋላ ሞስኮ ውስጥ ለተሰበሰቡ ደጋፊዎቻቸው ሲናገሩ መራጮች ባለፉት ጥቂት ዓመታት ስኬቶች በመዝገባቸውን ተገንዝበዋል ነው ያሉት። ተከታዩ የጄሚ ዴተር ዘገባ ከሞስኮ ደርሰናል። ሰለሞን ክፍሌ ይዞ ቀርበዋል። የሩሲያው መሪ ቭላዲሚር ፑቲን ረዳቶች ለእርሳቸው ከፍተኛ ድምፅ ለማሰባሰብ ቆርጠው እየተሯሯጡ ባሉበት መሃል ነበር ትላንት መራጮች ወደ ድምፅ መስጫ ጣቢያዎች ያመሩት። አንዳንድ የፖለቲካ ተንታኞች ይህ ምርጫ የተካሄደው ከሁለት ሳምንታት በፊት ብሪታንያ ምድር ላይ በነርቭ ጋዝ የተመረዘው የቀድሞው የሩሲያ ሰላይ ሴርጌ ስክሪፖል ጉዳይ ከምዕራቡ ዓለም ጋር ፍጥጫን በፈጠረበትና ለፑቲን የአገር ወዳድነት ስሜት ለማብዛት ዘመቻ እየተካሄደ ባለበት ወቅት ነው ይላሉ። ብሪታንያ ለሰላዩ መመረዝ ሩሲያን ትወነጅላለች። ሞስኩ እጄ የለበትም ስትል ክሱን ውድቅ አድርጋለች። አንዳንድ ድምፅ ሰጪዎች ግን ወደ ምርጫ ጣቢያዎች ሲሄዱ የተቀሰቀሰውን ዲፕሎማሲያዊ ንትርክ በአእምሯቸው ይዘው ነው። አሌክሲ ነጋዴናቸው አስተያየታቸውን ድምፅ ከሰጡ በኋላ አጋርተዋል። እንደሚመስለኝ የእንግሊዝ መንግሥት ክስ በሙሉ ፈጠራ ነው። ስክሪፖልን የመረዘ ሰው ያለ አይመስለኝም። ሀገራችን የመረዘችው ማንም የለም ነው ያሉት አሌክሲ በቋንቋቸው ቪኦኤ ማዕከላዊ ሞስኮ ውስጥ ክሬምሊን ቤተ መንግሥት አቅራቢያ የሚገኝ አንድ የድምፅ መስጫ ጣቢያ ጎብኝቷል። ከብዙዎች መካከል ሁለት ብቻ ከሰባቱ የፑቲን ተቀናቃኞች ለአንደኛው ድምፅ እንደ ሰጡ አስረድተዋል። አንዱ ስሙን መግለጽ ያልፈቀደ መራጭ ደግሞ ድምፁን የሰጠው ለቀድሞው የሶሻሊስት ፓርቲ አባልና ለቴሌቪዥን ጋዜጠኛው ሴንያ ሶብቻክ መሆኑን ገልጿል። ለፑቲን ተጨማሪ የሥራ ዘመን መስጠት ውጤቱ ያስፈራኛል ሲልም አክሏል። ሌላ ጦርነት ውስጥ መግባት አንፈልግም፣ ሶባቾክ ከተመረጡ ግን ጦርነት አይኖርም ነው ያለው የተቃዋሚው ደጋፊ። የክሬምሊን ባለሥልጣናት በዘንድሮ ፕሬዝደንታዊ ምርጫ ድምፁን ለመስጠት የወጣው ሕዝብ ከጠቅላላው በሕግ ከተመዘገበው መራጭ ሰባ ከመቶ እንደሚሆን ይናገራሉ። ቭላዲሚር ፑቲን ለሌላ ተጨማሪ ስድስት ዓመታት አገሪቱን ለመምራት ሕጋዊ መብት እንዳላቸውና በሕዝቡም ዘንድ ተወዳጅ እንደሆኑ ለማሳመን ይጥራሉ። አብዛኞቹ ቪኦኤ ያነጋገራቸው መራጮች ድምፅ የሚሰጡት ለፑቲን መሆኑን ተናግረዋል። በእርሳቸው የሥራ ዘመን ወቅት አገሪቱ ተሻሽላለች ሲሉ ይከራከራሉ። ፑቲን ድጋፍ ያገኙት ሩሲያ ለዐሥርተ ዓመታት በላይ በኢኮኖሚ ውድቀት ስትሰቃይ ቆይታ የነዳጅ ዘይት ዋጋ መጨመር ካነሳት በኋላ ነው። እንደሚታወቀው የሩሲያ ኢኮኖሚ እንደ አውሮፓን ዘመን አቆጣጠር ከ2012 ዓ.ም ጀምሮ መውደቅ የጀመረው ወደ ውጭ የምትልከው የነዳጅ ዘይት በከፍተኛ ደረጃ በመቀነሱና ከዩክሬን ጋር በተያያዘ የምዕራቡ ዓለም ማዕቀብ ስለጣለባት ነው። ፑቲን ከሌሉ ችግሩ ሊብስ ይችላል ብለው ይፈራሉ ብዙ መራጮች። ቫሲሊ የአንድ ድርጅት ስራ አስኪያጅ ናቸው። ከቀረቡት እጩዎች መካከል ግልጽ አጀንዳ ያላቸው ፑቲን ናቸው። ሌሎቹ ግን አንዳንድ ጽሑፍ ከማቅረብ በቀር ምንም አጀንዳ የላቸውም ነው ያሉት። ጋሊያ ደግሞ ነጋዴ ሴት ናቸው። በአሁኑ ወቅት ፑቲን በሀገሪቱ መረጋጋትን አስፍነዋል ትርምስ የለም። እኔ ይበልጥ የሚያስፈራኝ ትርምስ፣ አለመረጋጋትና ጦርነት ናቸው ያሉት ጋሊያ። ቭላዲሚር ፑቲን በጠቅላይ ሚኒስትርነትና በፕሬዚደንትነት ስልጣን ላይ የቆዩት እንደ አውሮፓውያን ዘመን አቆጣጠር ከ1999 ዓ ም ጀምሮ ነው። አንዴ ሕጉን በማስቀየር ከሁለት የሥራ ዘመን በላይ በመቆየት በሁለቱ የሥልጣን ቦታዎች ላይ ተፈራርቀው ቆይተዋል። አሁን ትልቁ ጥያቄ ይህ አዲሱ የሥልጣን ዘመናቸው ከስድስት ዓመታት በኋላ ሲያበቃ ምን ሊፈጠር ይችላል የሚል ነው። አድማጮች ቀደም ብዬ የተቃዋሚው መሪ አሌዚ ናቫንሊ ብያለሁ። አሌክሲ ናቫንሊ ናቸው። ይስተካከልልን፣ ይቅርታ ጠይቃለሁ። አሁን በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው የምትከታተሉት። አስተናጋጆች አሉላ ከበድና ቆንጅት ታየንን ሁለተኛውን አጋማሽ ስርጭታችንን ልንጀምር ነው። አሁን ለዚህ ክፍል ቀዳሚ ወደሆነ ቅንብር እናልፋለን። ጣና ሐይቅ ላይ ጉዳት ያደረሰውን እምቦጭ የተሰኘ የአረም ዝርያ ለማጥፋት በዓለም አቀፍ ደረጃ የሚንቀሳቀሰው ዓለም አቀፍ ትምረት ለጣና ደህንነት የተባለው ግብረ ሰናይ ቡድን እዚህ ዋሽንግተን ዲሲ ላይ ጤና ለጣና በሚል ርዕስ ባዘጋጀው የገቢ ማሰባሰቢያ ዝግጅት ከፍ ያለ መጠን ያለው ገንዘብ ማሰባሰብ መቻሉን አስታውቋል። ጽዮን ግርማ የድርጅቱን ሊቀመንበርና በካሊፎርኒያ ዩኒቨርሲቲ የሕብረተሰብ ጤናና የውሃ ሀብት ጥናት ባለሙያ የሆኑትን ዶክተር ሰለሞን ክብረትን ስለ ዝግጅቱ አወያይታለች። ዶክተር ሰለሞን ክብረት ለቃለምልስ ምልስ ፈቃደኛ ስለሆኑ እናመሰግናለን። ከዚህ ቀደም በአትላንታ እና በእስራኤል ተመሳሳይ ዝግጅት አድርጋችሁ ነበረ። ቅዳሜ መጋቢት ስምንት ሁለት ሺ አስር ደግሞ እዚህ ዋሽንግተን ዲሲ ውስጥ የገቢ ማሰባሰቢያ ዝግጅት አካሄዳችኋል። በዚህ ዝግጅት ከዚህ ቀደሞቹ የተሻለ ገቢ ማሰባሰብ ተቻለ? አመሰግናለሁ ጽዮን፣ ስለሰጠሽኝ እድል። የዋሽንግተን ዲሲው የገቢ ማሰባሰብ ከሌሎቹ ለየት የሚያደርገው በቁጥሩም በብዛት ህዝብ የተሳተፈበት መሆኑ ነው። ያው እንደሚታወቀው ዋሽንግተን ዲሲ አካባቢ ብዙ ኢትዮጵያውያን የሚኖሩበት ነው። ከዚህ ቀደም እንደሚታወቀው በአትላንታ እና በእስራኤል ስልሳ ሁለት ሺህ ዶላር ማሰባሰብ ችለን ነበረ። ከዛ በኋላም ወዲያውኑ ማሽን ላይ አውለ ነው የመጀመሪያውን ማሽን ገዝተን ወደ ኢትዮጵያ ልከናል። በሚቀጥለው ወር አጋማሽ ላይ ኢትዮጵያ ይደርሳል። ያንን የሰሙ ኢትዮጵያውያን ብዙዎቹ እኛ እዚህ ፕሮግራም እንዴት እንሳተፍ እያሉ ዋሽንግተን አካባቢ በከፍተኛ ጉጉት ሲጠብቁት የነበረው ፕሮግራም ነው እና በዚህ ፕሮግራም ላይ ከአንድ ሺህ አምስት መቶ በላይ ሰው የተገኘበት ብዙ አርቲስቶች፣ የሙዚቃ ሰዎች፣ የሰራሪያ፣ የተለያዩ ባለሙያዎች የተገኙበት፣ ትልልቅ ሰዎች የተገኙበት በጣይቱ ማዕከል እና በኢሻራ መት ሚዲያ ትብብር የተዘጋጀ የተለያዩ ፓርትነሮች ጣና አጋርነታቸውን ያሳዩበት እንደ ጎጃም ግሎባል ትልቅ ዝግጅት ነው የነበረው። ምን ያህል ገንዘብ ማሰባሰብ ቻላችሁ? በአጠቃላይ ባደረግነው መሰረት መቶ አርባ ሺ ዶላር በላይ ማሰባሰብ ችለናል። ከዚህ በተጨማሪ ደግሞ ከመድኃኔዓለም ቤተክርስቲያን ዋሽንግተን ዲሲ የሚገኘው የመድኃኔዓለም ቤተክርስቲያን ደግሞ ሰባ ሺህ ዶላር አሰባስቦ አንድ ማሽን ለመግዛት ቃል ተገብቶልናል። የመድኃኔዓለም ቤተክርስቲያኑ ከአንድ መቶ አርባ ሺህ ዶላሩ ውጭ ነው ከአንድ መቶ አርባ ሺህ ዶላሩ ውጭ ነው እሱ ቃል የተገባልን ነው። መቶ አርባ ሺ ዶላር ግን ትናንትና የተሰበሰበው አዎ፣ እኛ ያቀድነው በዚህ ፕሮግራም ላይ ሁለት መቶ ሺህ ዶላር ታርጌት አድርገን ነው እየሰራን የነበረው፣ ያን ያህል እንሰበስባለን ብለን። ሁለት መቶ ሺህ ዶላር የሚያመለክተው ሁለት ማሽን ከነ መለዋወጫዎቹ እንደዚሁም ሀያ ሺህ ዶላር ለስልጠና እና ሰላሳ ሺህ ዶላር ለጥናት ብለን አጠቃላይ ሁለት መቶ ሺህ ዶላር ከዲሲ ፕሮግራም እንሰበስባለን ብለን ነበር የተነሳ ነው። በትክክልም እቅዳችንን አሳክተናል። መቶ አርባ ሺ ዶላር መሰብሰብ ችለናል። ሰባ ሺ ዶላር ደግሞ ቃል ተገብቶልናል። አጠቃላይ እንግዲህ ከሶስት መቶ ሺ ዶላር በላይ መሰብሰብ ትችሏል ማለት ነው። እንግዲህ በቅዳሜው ዝግጅት ኢትዮጵያውያኑ ለዋሽንግተን የሚገኙት ኢትዮጵያውያን ኢትዮጵያ ለሚገኙት ኢትዮጵያውያን ያሳዩትን ተሳትፎና አጋርነት እንዴት ትመዝኑት አላችሁ? እጅግ በጣም ደስ የሚል ነው። በነገራችን ላይ እዚህ ሲሆን ምንም አይነት ገንዘብ ከዚህ ወደ ኢትዮጵያ የምንልከው የለም። ከዚህ ቀደምም በተደጋጋሚ እንደተናገርነው ነው፣ ፕሮግራማችን ምንድን ነው? ስልጠናዎችን መስጠት የሚያስፈልጉ ማሽኖችን ገዝቶ ማስገባት እና ቴክኒካል ድጋፎችን ማድረግ ነው። አጠቃላይ ገንዘቡ ማኔጅ የሚደረገው እዚህ ዋሽንግተን ዲሲ ባለው በእኛ አካውንት ነው። ይሄን ካልኩን የሚቀጥለው ኢትዮጵያውያን ያሳዩን ተሳትፎ እጅግ ከምንጠብቀው በላይ ነበር። በዛ ወቅት አርቲስት መሀሙድም ታመመበት ተነስቶ እኛ ጋር መጥቶ ሳላያችሁ እንዴት ነው እንደዚህ ህዝቡ ተሰባስቦ እኔ አይቻችሁ እንኳን መለስ አለብኝ በማለት ብዙ ሰዎች ያሳዩን ፍቅርና ያሳዩን ተሳትፎ እጅግ በጣም ከጠበቅነው በላይ ነበር እና በእውነቱ በዲሲና በአካባቢ በሚኖሩ ኢትዮጵያውያን በጣም በጣም በጣም ኮርተናል። ሌላ ተጨማሪ እንዲህ ያለ የገቢ ማሰባሰቢያ የታደረጋላችሁ የቀረን ስራ አለ ትላላችሁ? አዎ፣ አላማችን ሰባት መቶ ሀምሳ ሺህ ዶላር ነው በሚቀጥሉ አምስት አመታት። ስለዚህ ያንን ለማሟላትና ከዚህ በኋላ በዳላስ ይኖረናል። በለንደን ዝግጅቶቹ ተጀምረዋል። እንዲሁም በሚኒሶታ እና በአውስትራሊያ እነዚህ አራት ዝግጅቶች በዚህ አመት በሁለት ሺ አስራ ስምንት የምናካሄዳቸው ናቸው። እንዲሁም በካሊፎርኒያ ቤይ ኤሪያ በሚባለው ሳን ፍራንሲስኮ እና ኦክላንድ አካባቢ እናዘጋጃለን። ዶክተር ሰለሞን ክብረት፣ እንግዲህ እርስዎ እዚህ ዩናይትድ ስቴትስ ውስጥ በካሊፎርኒያ ዩኒቨርሲቲ የሕብረተሰብ ጤና ና የውሃ ሀብት አስተዳደር ባለሙያ ኖት፣ ቤተሰብም አሉት። እንዴት ነው ጊዜ በቅቶት ይሄን ነገር እያዳረሱ ያሉት? እጅግ በጣም ፈታኝ ነው። ጊዜ በጣም የሚጠይቅ ነው። ግን ጥሩ ነገሩ ምንድን ነው? እኔ ብቻ የምንሰራው አደለም። ወደ ሀያ ስምንት የሚሆኑ ባለሙያዎች ከእኛ ጋር እየሰሩ ያሉ ነው። ስለዚህ ስራዎችን በህብረት በመሆን በቲም በመከፋፈል የምንሰራቸው ነው እና አብዛኛውን ያለኝን መቼም ትርፍ ጊዜ የሚባል የለም ግን ከስራ ውጭ ያሉትን ጊዜ በአብዛኛው እዚህ ስራ ላይ በማድረግ እንደው አንድ ትልቅ ለውጥ ለማምጣት እየጠርን ነው። በጣም አመሰግናለሁ ዶክተር ሰለሞን ክብረት ለሰጡን ማብራሪያ። እንግዲህ በሌላ ጊዜ ደግሞ ቀጣይ ስራዎቻችሁን ይዘን እንመለሳለን። ለዛሬው ጊዜ ስጥልን፣ እኔም በጣም አመሰግናለሁ። የሰኞ ምሽት ዝግጅታችን ይቀጥላል። አድማጮች፣ አሁን ሳምንታዊው ስፖርት ይቀርባል። አዘጋጅና አቅራቢ ሶሎሞን ክፍሌ እንደምን አመሽታችሁልኛል የተከበራችሁ አድማጮቼ። በእግር ኳስ ትላንት የኢትዮጵያው ወላይታ ዲቻ ቡድን ግዙፉን የግብፅ ዘማሌክ አገሩ ላይ አሸንፎ ከዋንጫ ውድድር አባሯል። ጊዮርጊስ ተሸንፎ ተመልሷል። በአትሌቲክስ የአልጄሪያውን የአፍሪካን አገር አቋራጭ ሻምፒዮና ውድድርና የሎስ አንጀለስ ማራቶን ዜና ይዘናል። አብራችሁን ቆዩ። የእግር ኳሱን ስፖርት ዜና ላስቀድም። ትላንት በካይሮ ስቴዲየም በእንግዳው የኢትዮጵያ ቡድን በወላይታ ዲቻ የተሸነፈው የግብፁ ዛማለክ አምስት ጊዜ የአፍሪካን ዋንጫ የወሰደ ከባድ ቡድን ነው። በመደበኛው ዘጠና ደቂቃ ሁለት ለአንድ ካሸነፈ በኋላ ወደ ፍጹም ቅጣት ምት መለያ እንዲሄዱ የተደረገው ባለፈው ሳምንት ሐዋሳ ላይ በተመሳሳይ ሁለት ለአንድ ተሸንፎ በመመለሱ መሆኑ ይታወቃል። እናም አራት ለሶስት በሆነ ውጤት ተሸንፎ ከመጀመሪያው ዙር መውጣት ተገዷል። የአዲስ አበባው ተባባሪ አዘጋጅ ገዛ ህንጼው መስቀል ዝርዝር አለው። ሁለቱ የእግር ኳስ ክለቦች ለአፍሪካ ኮንፌዴሬሽን ዋንጫ ከአስር ቀን በፊት በሐዋሳ ኢንተርናሽናል ስቴዲየም የመጀመሪያ ማጣሪያ በወላይታ ዲቻ ሁላ አንድ አሸናፊነት መጠናቀቁ ይታወሳል። ትናንት የመልሱን ሁለተኛ ዙር ማጣሪያ ካይሮ ላይ አድርገው ዛማሌክ በአህመድ ሙስላቢ ሁለት ጎሎች እስከ 68ኛው ደቂቃ እየመራ ቢቆይም አብዱል ሰመድ አሊ ለወላይታ ድቻ በግንባር አስቆጥሮ ሁለት ለአንድ ሆነዋል። በመደበኛው የጨዋታ ጊዜ ሲጠናቀቅ ውጤቱ ሶስት ለሶስት መሆኑን ተከትሎ አሸናፊው የተለየው በመለያ ምት ነው። ዛማሌክ ሶስት የመለያ ምት አግብቶ አራተኛው መለያ ምት የጎሉን አግዳሚ ለትሞ ተመልሶበታል። አምስተኛው መለያ ምት ደግሞ በወላይታ ድቻው በረኛ ወንድ ወሰን ገረመው አድኖበታል። የወላይታ ልጆች በረኛውን ወደ ተቃራኒ አቅጣጫ እያጋደሙ አራቱን ግብ አስቆጥረው በአጠቃላይ ውጤት አራት ለሶስት ማለፋቸውን አረጋግጠዋል። ወላይታ ዲቻ አሸንፎ ወደ ቀጣይ ማጣሪያ ማለፋቸውን እንዳረጋገጡ የጦና ንቦች ወላይታ ዲቻዎች ማለት ነው ጭፈራቸውን አቅልጠውታል። አምስተኛውን መለያ ምት ያዳነው በረኛው ወንዶ ሰንገረመው ከጨዋታው በኋላ በሰጠው አስተያየት የሚከተለውን ብሏል።

በተለይ ወጣቶቹ ፊታቸው በእንባ ሲታጠብ ታይተዋል። በሌላ በኩል ደግሞ በኡጋንዳ ካምፓላ ላይ ቅዱስ ጊዮርጊስና በካምፓላ ሲቲ መካከል ለአፍሪካ ሻምፒዮንስ ሊግ ያደረጉትን ሁለተኛ ማጣሪያ ባለሜዳው ካምፓላ ሲቲ አንድ ለባዶ አሸናፊነት ተጠናቋል። ጊዮርጊስ ከማጣሪያ ውጪ ሆኗል። ሁለቱ ቡድኖች ከሳምንት በፊት አዲስ አበባ ላይ ያለ ግብ መለያየታቸው የሚታወስ ነው። ቅዱስ ጊዮርጊስ ከሻምፒዮና ሊጉ ውጭ ቢሆንም በኮንፌዴሬሽኑ ዋንጫ አንድ ቅድመ ማጣሪያ የማድረግ እድል አለው። አመሰግናለሁ ገዛኸኝ። የአትሌቲክስ ዜና ሚዛህል እስክትመለስ ከእግር ኳሱ ስፖርት ሳንወጣ ስለ አውሮፓው የእንግሊዝ ፕሪሚየር ሊግ አንድ ሁለት ልበል። የደረጃ ሰንጠረዡን አሁንም በብዙ ነጥብ እየመራ ያለው ማንቸስተር ሲቲ ነው፣ 81 አለው አንደኛ። ማንቸስተር ዩናይትድ በ65 ሁለተኛ፣ ሊቨርፑል በ63 ሶስተኛ ናቸው። በተለይ ብዙዎችን ስለማረከውና ቅዳሜ ዕለት ሊቨርፑል ዋትፈርድን አምስት ለዜሮ የረታበትን ጨዋታ ስናይ ግብጻዊው አጥቂ ሞሐመድ ሳልህ ከአምስቱ አራቱን ማግባቱን እናገኛለን። የቡድኑ ዋና አሰልጣኝ ዮርገን ክሎብ ስለዚሁ ወጣት አጥቂ ሲናገሩ ሳለ በአሁኑ ወቅት ከባርሴሎናው ሊዮኔል ሜሲ እኩል ስሙን ማስጠራት ደረጃ ላይ ደርሷል ብለዋል። ሳለ ባለፉት ዘጠኝ ወራት ብቻ 36 ጎሎችን ለቡድኑ በማግባት መሪነቱን የያዘ ተጫዋች ነው። በአምስቱ ታላላቅ የአውሮፓ ሊግ ውድድሮችም እየመራ ሲሆን፣ ሃሪኬን በ35 ሁለተኛ፣ ሊዮኔል ሜሲ በ34 ሦስተኛ ናቸው። እርግጥ ሳላህ፣ ሜሲ እስከ ዛሬ ያስመዘገበውን ድንቅ የጉዞ ታሪክ የሚመጣጠን ደረጃ ላይ አልደረሰም፣ ብዙ ይቀረዋል። የክንፍ ተጫዋቹ መሐመድ ሳልህ ከትላንት በስቲያ ቅዳሜ በዋትፈርድ ላይ ከገቡት አምስት ጎሎች አራቱን አገባ፣ አንዱን አመቻችቶ ሰጠ። በአራተኛው ደቂቃ ላይ በረኛውን አስተኝቶ ካለፈ በኋላ ነው መሬት ለመሬት የማዕዘኑን ጥግ አስታኮ ያገባው። በአርባ ሦስተኛው ከግራ የተላለፈለትን ኳስ በቀላሉ ጠቁም አድርጎ ሁለተኛዋን ሲያገባ፣ ሦስተኛዋን በአርባ ዘጠነኛው ደቂቃ ላይ ለፈርሚኖ አመቻቸ። በ77ተኛውና በ85ተኛው ደቂቃ አራተኛና አምስተኛውን ግብ ራሱ አስቆጠረ። በዚህም የሊቨርፑል ደጋፊዎች ፈነጠዙ። የዋትፈርድ በእንባ ተራጭተው ወጡ። ማልቀስ የለም በጨዋታ አስበለጡ። መሐመድ ሳላህ የነካው ሁሉ ወደ ወርቅነት እየተለወጠ ይመስላል። ከዓይን ይጠብቀው። ወደ አንተ ልመለስ፣ ገዛህኝ የአትሌቲክሱን ዜና ይዛሃል። አልጄሪያ ውስጥ በተደረገው አምስተኛው የአፍሪካ አገር አቋራጭ ሩጫ በአዋቂዎቹ ኬንያ በሁለቱም ጾታ አሸናፊ ሲሆኑ በወጣቶች ኢትዮጵያውያን ድል ቀንቷቸዋል። በአዋቂ ወንዶች አስር ኪሎ ሜትር ኡጋንዳዊው አትሌት ቶማስ አዮኮ ሊፈጽም ሃምሳ ሜትር እስኪቀረው ድረስ እየመራ ቢሆንም ከዚያ ተነስተው ሁለቱ ኬንያውያኑ አልፈውት አንደኛና ሁለተኛ ሆነው አሸንፈዋል። እኔው መኮንን ከኢትዮጵያ አራተኛ ሆኖ ጨርሷል። በወጣት ሴቶች ስድስት ኪሎ ሜትር አትሌት ግርማዊት ገብረ እግዚአብሔር፣ አትሌት ጽጌ ገብረ ሰላም፣ አትሌት ሄለን አክሊሉ ሶስቱም ከኢትዮጵያ ጠልቃ ሳያስገቡ አንደኛ፣ ሁለተኛና ሶስተኛ ወጥተዋል። በወጣት ወንዶች አትሌት ሰለሞን ወልደስላሴ ሦስተኛ ሶስተኛ ሲወጣ አንደኛና ሁለተኛ ሆነው ያሸነፉት የኬንያ አትሌቶች ናቸው። በድብል ቅርሌ ዱላ ቅብብል ማለት ነው የኢትዮጵያ ቡድን አንደኛ፣ ሁለተኛ ኬንያ፣ ሶስተኛ የሞሮኮ ቡድን ሆነዋል። በዋቂ ሴቶች ሴልፋን ቼስፖል፣ ማርግሬት ቼሊሞ ሁለቱም ከኬንያ አንደኛና ሁለተኛ፣ የሺ ቸኮል ከኢትዮጵያ ሶስተኛ ሆናለች። አመሰግናለሁ። ገዛኸኝ፣ ወዲህ ወደ ዩናይትድ ስቴትስ ስንመለስ የትላንቱ የሎስ አንጀለስ ማራቶን አለ። አመታዊው የሎስ አንጀለስ ማራቶን በአማካይ ከ20 ሺህ በላይ ሯጮች ይሳተፉበታል። አለም ዙሪያ የተሰባሰቡ አትሌቶች መሆናቸው ነው። 26.2 ማይሉ ከዶጀር ስቴዲየም ተነስቶ ሳንታ ሞኒካ ፒር ላይ ያበቃል። በሴቶቹ ያሸነፈችው ኢትዮጵያዊቷ ሱሌ ኡታራ ጌዶ ናት። የወንዶቹን በሦስት ዓመት ውስጥ ለሁለተኛ ጊዜ ቀድሞ የገባው ደግሞ ኬንያዊው ዌልደን ኪሩይ ሆኗል። በዘንድሮው የኤልኤ ማራቶን 86 ሯጮች የሕክምና እርዳታ የተሰጣቸው ሲሆን አራት ለህይወት አስጊ በሆነ ደረጃ ላይ ይገኛሉ ተብሏል። በዚሁ ላብቃ አድማጮች፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ። አድማጮች አሁን የመጨረሻው የሰኞ ምሽት ቅንብር ይሆናል። የሚቀርበው አፍሪካ ነክ ርዕሶች ነው። አዘጋጅና አቅራቢ አዳነች ፍስሀየ ኔት ያው ከመጀመሪያው ጀምሮ የተደረጉት ድርጊቶች በሙሉ ከልብ የመነጨ ለአፍሪካ የመቆርቆር ወይም ለአፍሪካ ትኩረት ያልሰጠ እንዲያውም የአጸያፊ ቃላቸው በአፍሪካውያን አእምሮ ውስጥ የበለጠ እንዲቆይ የሚያደርግ ሆኖ ነው ያገኘሁት። ምክንያቱም እኚህ ሰው ወደ አፍሪካ ሲመጡ የአሜሪካና የአፍሪካ ግንኙነት በጣም ጠቃሚ ነው፣ በጣም አስፈላጊ ነው በሚል አምስት ሀገር ተመርጦ ጉብኝት አድርገው መልዕክት ለማስተላለፍ ነበር። ግን እንዳየ እንዳየነው የተዘጋጁት ፕሮግራሞች ተቋርጠው በዚህ ላይ ጉብኝት እያደረጉ ከስራ መባረራቸው ተነግሯቸው፣ አንደኛ ለአፍሪካን መሪዎች አስቸጋሪ ሁኔታ መፍጠሩ፣ ሁለተኛ ፕሬዚዳንቱ ለአፍሪካ ያላቸው አመለካከትና አስተሳሰብ በጣም የወረደ መሆኑን የሚያሳይ ስለሆነ በእኔ ግምት አፍሪካውያንን የሚያስቆጣ ነው ድርጊቱ። በዚህ ላይ ደግሞ በሁለቱ መካከል ያለው ልዩነት ወይም ያለው ግጭት አፍሪካ የፍልሚያ ሜዳ ሆነች ማለት ነው እና ውርደቱንም የቀመስ ነው አፍሪካውያንን ያ ደብዳቤ ይዘው የመጡት ለአፍሪካ ህብረት ኮሚሽነር ሙሴ ፋኪ መሀመድ ያሉትን አሁን ቁርሽ የሚያደርገው ነው ብዬ ነው የምገምት። አሁን እንግዲህ ሲናገሩ የሁለቱም ግጭቶች ማንጸባረቂያ የሆናለች አፍሪቃ አሉና የትኞቹ ናቸው ሁለቱ? ሁለቱ ስል በአንድ በኩል ፕሬዚዳንት ትራምፕ አሉ፣ በሌላ በኩል ደግሞ ሬክስ ቲለርሰን ናቸው። ሬክስ ቲለርሰን እንግዲህ ለአንድ አመት ከአስራ ሶስት ቀን ሰርተው ነው ከዛ በኋላ ግልጽ በሆነ መንገድ ከዚህ በፊት ባልታየ መንገድ ከስራ እንዲባረሩ የተደረጉት። ሁለቱን ስል ያው ፕሬዚዳንቱን እና ሬክስ ቲለርሰንን ነው ማለት ነው ፕሬዚዳንቱ በአንድ በኩል የውጭ ጉዳይን ፖሊሲ በሚመለከት ቀላሉ በፍጥነት በኤሌክትሮኒክ በዲጂታል መልቀቅ ይፈልጋሉ። የፈለጉትን ይናገራሉ፣ ስርዓት የላቸውም። በሌላ በኩል ሬክስ ቲለርሰን በተቻላቸው መጠን አትሊስት የዩኤስ የውጭ ጉዳይ ፖሊሲዋ ትንሽ ስርዓት እንዲኖረው ዝም ብሎ መሳደብ፣ ስድብ ያለበት ነገር እንዲቆም ጥረት ያደረጉ ነበር እና በሁለቱ መካከል በአንድ በኩል ፕሬዚዳንቱ የሚያቀርቡትን ሀሳብ ወይም ደግሞ የሚናገሩትን ንግግር በሌላ በኩል ሬክስ ቲለርሰን አንዳንድ ጊዜ በግልጽ በሆነ መንገድ ከሳቸው የተለየ ሀሳብ ያቀርቡ ነበረ። እነዚህ ግልጥ ብለው የታዩት አንደኛ ፕሬዚዳንት ኦባማና አውሮፓን ሀገሮች ከኢራን ጋር ያደረጉት የኒኩሊያር ስምምነት መጥናት አለበት ብለው ከፕሬዚዳንቱ የተለየ ሀሳብ ነበራቸው። ሩሲያን በሚመለከት ሩሲያ ጣልቃ መግባቷን አምነው እርምጃ መወሰድ አለበት፣ ገደብ መደረጉ በሩሲያ ላይ ቶሎ መከናወን አለበት የሚል ከፕሬዚዳንቱ የተለየ አቋም ነበራቸው። እና አሁን አድማጮች እየተከታተላችሁት ያላችሁት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችን ነው። የምትሰሙትም የአፍሪካ ነክ ርዕሶችን ነው። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የሩሲያ አቻቸው ሰርጌይ ላቭሮቭ በቅርቡ በኢትዮጵያ ጀምረው በየቀላ ያተኮሩባቸውን የአፍሪቃ አገሮች ጎብኝተዋል። ቲለርሰን በአፍሪቃ ጉብኝታቸው መሀል ከስራ መባረራቸውም ይታወቃል። የሩሲያ ፌዴሬሽን የውጭ ጉዳይ ሚኒስትር ላቭሮቭ ግን የኢትዮጵያን ዕዳ ከመሰረዝ አንስተው የኢትዮጵያ አየር መንገድ በየዕለቱ ወደ ሩሲያ እስከ መብረር ድረስ የሚሄዱ ስምምነቶችን ማድረጋቸውን የተዘገበው ስለ ጉብኝቶቹ ዓላማ እንዲያብራሩ በአፍሪቃ ጉዳይ ጥናትና ምርምር የሚያደርጉትን ቀደም ብለው የሰማችኋቸውን ዶክተር አየለ በከሪም ጋብዘን፣ ባለፈው ሳምንት በቲለርሰን ጉብኝት ላይ ያተኮረ ቃለ ምልልስ መቅረቡ ይታወሳል። ዛሬ ደግሞ አሁን ጀመር ያደረግ ነው። የቲለርሰን በአፍሪቃ ጉብኝት ላይ እንዳሉ ከስራ መባረር ምን አይነት መልእክት እንደሚያስተላልፍ ዶክተር አየለ በሚያብራሩበት ነው። ስለ ላብሮ ጉብኝትም ይገልጣሉ። ዶክተር አየለ በመቀሌ ዩኒቨርሲቲ ተባባሪ ፕሮፌሰር ናቸው። አዳነች ፍስሐዬ ናት ያነጋገረቻቸው። እንመለስ ወደ ውይይቱ። ሌሎችም አሉ። ኢየሩሳሌምንም በሚመለከት የእሳቸው አቋም ከፕሬዚዳንቱ የተለየ ነበረ። ኖርዝ ኮሪያንም በሚመለከት ይሄ በይፋ ስድብ መለዋወጡን መቆም አለበት ብለው ይናገሩ ነበር እና በዚህ ላይ ደግሞ የአፍሪካ አጸያፊ ስድብ ተጨመረ። የአፍሪካንና የአሜሪካንን ወዳጅነት ለማጠናከር ነበረ ሀሳቡ ግን ያንን አላደረጉም። ቻድ ደግሞ በጣም የሚያሳዝን ነው። ምክንያቱም ቻድ ሕዝቦቿ ወደ አሜሪካ እንዳይሄዱ ከታገዱት አገሮች አንዷ ናት። እና ያ ጉዳይ በጣም ነው ያናደዳቸው ቻዶችን። በሌላ በኩል ደግሞ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የተሳካ ጉብኝት አድርገው እንደተመለሱ ነው የተዘገበው። እና በዚህ ስ ላይ ያለው አስተያየት ልክ አንቺ እንዳስቀመጥሽው በአንድ በኩል የሩሲያ የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ለምሳሌ ኢትዮጵያን እንኳን ብቻ ብንወስድ ከኢትዮጵያ በመጡ ጊዜ ስምምነት ተፈራርመዋል። ይሄ ስምምነት የተፈራረሙት ኢትዮጵያ የኒውክሊያር ቴክኖሎጂ እንዲኖራት እንደምታግዝ የመጀመሪያውን ስምምነት ተፈራርመዋል እና ከዛ በኋላ ያው ስምምነቱ በሙሉ ከተጠናቀቀ በኋላ ኢትዮጵያ ከኒውክሊያር ኢነርጂ ኤሌክትሪክ ለማፍራት ፕሮዲስ ለማድረግ ትችላለች ማለት ነው። ሌላው ሁለተኛ የተስማሙበት ደግሞ ምንድን ነው? የኢትዮጵያ አየር መንገድ ወደ ሞስኮ እንዲበር ለማድረግ መስመር እንዲከፍት በየቀኑ ነው በረራው አደለ፣ በየቀኑ በረራ እንዲያደርግ ሞስኮ። ያ ደግሞ ትልቅ ገበያ ስለሆነ አመርቂ ውጤት ነው ማለት ነው ለኢትዮጵያ። ሶስተኛው ደግሞ በጽንፈኞችና ሽብርተኞች ላይ የሚደረገው ዘመቻ ላይ የኢትዮጵያን ወታደሮች ለማሰልጠን ተስማምተዋል። እያሰለጠኑም ነው። ሌላው ደግሞ ከዚህ በፊት እንደገለጽኩት የሄዱት ብዙውን ጊዜ ከሩሲያ ጋር ጠንካራ ወዳጅነት ያላቸው ሀገሮች ለምሳሌ እንደነ ሞዛምቢክ እንደነ አንጎላ ናሚቢያ፣ ደቡባዊ አፍሪካ ላይ ነው ትኩረት ያደረጉት። እዛም ጥሩ ጥሩ ስምምነቶች ተፈራርመዋል። ሌላው ደግሞ ምንድን ነው የቻይና ጉዳይ አለ። የቻይናም ብትሆን በአሁኑ ጊዜ በአፍሪካ ላይ የምታደርገው እንቅስቃሴ ከፍተኛ ልዩነት አምጥቷል። ብዙ ባቡር መስመሮች፣ መንገዶች፣ የተለያዩ ፋብሪካዎች እየተከፈቱ ነው። የአፍሪካ ኢኮኖሚ እያደገ ያለው በቻይና ቀጥታ ተሳታፊነት ነው እና ከዚህ በፊት እንደጠቀስኩት ስለ ቻይና ሞቀሳ ለማምጣት ሞክረው ነበር ሬክስ ቲለርሰን። እንግዲህ ይሄ የአፍሪካያኖች ውሳኔ መሆን አለበት። የምናየው ምንድነው አሁን እነዚህ ሀያላን ሀገሮች እርስ በርሳቸው ፉክክር ውስጥ ገብተዋል። በዛ ፉክክር ውስጥ የአሜሪካ ቦታ በተለይም ፕሬዚዳንት ትረምፕን የውጭ ጉዳይ ፖሊሲ በምናይበት ጊዜ ወደ ኋላ የሚሄድ ግንኙነቱን፣ የሚያላላ ሰዎች ቁጣ የሚያመጣ መሆኑን እናየዋለን። እና በዚህ ስንመለከተው እነ ሩሲያ እነ ቻይና ውጤት ማናቸው አፍሪካ ውስጥ በማለት ይቻላል። አሁን ግን ሩሲያ እንግዲህ ወሳኝ ወሳኝ ስምነቶች ነው ያደረጉት። ቀላል ነገር አይደለም። የኒክሌር ተቋም እዛ ማዳበር፣ በየቀኑ ወደ ሩሲያ እንዲበር አይሮፕላን መስማማት፣ የኢትዮጵያ ወታደሮችን ማሰልጠን የሚባለው ትልቅ ስምነት ይመስለኛል። እና ለረጅም ጊዜ ሲነጋገሩ ቆይተዋል ወይስ እንዴት ነው? ለረጅም ጊዜ ሲነጋገር ቆይተዋል። እንግዲህ አሁን ለየት የሚያደርገው ምንድን ነው? በአሁኑ ጊዜ ኢትዮጵያና ሩሲያ በሁለቱ ወዳጅ ሀገሮች መካከል የሰባ አምስተኛ ዓመት በዓላቸውን እያከበሩ ነው ያሉት እና ያም የዛም መገለጫ ነው። ሩሲያ በኢትዮጵያ ታሪክ ውስጥ ትልቅ ቦታ ያላት ናት። በተለይ የአድዋን ጦርነት በምንወስድበት ጊዜ የቀይ መስቀል ማኅበር ሰራተኞች ሆነው የቆሰሉትን በማንሳት በማከም ከፍተኛ ሚና ተጫወተዋል። ረጅም የሆነ ወዳጅነት በሁለት ሀገሮች መካከል አለ እና በፎርማል የሆነ ቀጥታ የሆነ የዲፕሎማሲ ግንኙነት ከተጀመረ ሰባ አምስተኛ ዓመትን ይዟል። የእሱም ደግሞ ክብር አሁን ኢትዮጵያም ሩሲያም በዓሉ እየተደረገ ነው ያለው እና ከዛ ጋር እያይዞ ይሄ ወዳጅነት ተለቅ ወደ አለ ቦታ እንዲያድግ የሚጠቁም ነው ማለት ነው። እነዚህ የተስማሙባቸው ውሎች ወይም ደግሞ የተስማሙባቸው ጉዳዮች። ሌላ ደግሞ ምንድነው አሁን ለምሳሌ እኛ እንኳን የሌለም ሩሲያ ውስጥ ፒተርስበርግ ነው ባለ ፒተርስበርግ፣ ሴንት ፒተርስበርግ እዛ ትልቅ ሙዚየም አለ። የአድዋን መሳሪያዎች፣ ቁሳቁሶች፣ ታሪኩን በደንብ የሚያሳይ ሙዚየም አለ። እኛ ገር እንኳን የሌለ ወደፊት ሙዚየምን ለመቋቋም ታስቧል ኢትዮጵያ ውስጥ። በሱም እነ ሩሲያኖች እርዳታ እንደሚያደርጉልን እንደሚተባበሩን በጣም ተማመናለሁ። እሽ እንግዲህ ዶክተር አየለ በከሬ ለሰጡን ማብራሪያ በጣም እናመሰግናለን። እኔም እድሉ ስለሰጠኝ እጅግ በጣም አመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በ22 ና በ25 ሜትር ባንድ አጭር ሞገድ ደግሞም በናይል ሳት የሚያስተላልፈውን የዛሬውን ፕሮግራም እዚህ ላይ ፈጸመ። ያስተናገድ ናችሁ ቆንጂት ታየና አሉላ ከበደ። የትግርኛ ስርጭት ይቀጥላል። ድናደሩ።